የብሔራዊ ዴሞክራሲያዊ ኮንግረስ ኤንዲሲ ፓርቲ ደጋፊዎች የቀድሞ ፕሬዝደንት ጃን መሃማ በድጋሚ በመመረጣቸው የተሰማቸውን ደስታ ለመግለጽ የድል ዜማ እያዜሙ ሰልፍ አድርገዋል። የኤንዲሲ ጠንካራ ደጋፊ ለሆነው ጀረማያ ማክሊን በምርጫው የተገኘው ድል ከፍተኛ ነው። ይህ ከፍተኛ ድል ነው፣ እናም በጣም ደስ ብሎናል። ኢኮኖሚውን በቅጡ ያልያዘውን ኤንፒፒ ፓርቲ የጋና ህዝብ ከስልጣን አስወግዷል በምርጫው ውጤት ደስተኛ ላልሆነውና የኤንፒፒ ፓርቲ ደጋፊ ለሆነው አሌክዛንደር ቦንሱ የማሃማ ወደ ስልጣን መመለስ እጅግ አሳሳቢ ነው ከዚህ በፊት የጋና ፕሬዝደንት ነበሩ የሰሩትንም ተመልክተናል ኢኮኖሚው አስከፊ ሁኔታ ውስጥ እንደነበረ ተመልክተናል ለሰልጣኝ ነርሶች የሚሰጠውን የገንዘብ ድጎማ እንዳስቆሙም አይተናል ፖሊሱ እንደሚሉት የመሃማ የአመራር ታሪክ እንደሚያሳየው ከሆነ ስለ መጪው ጊዜ ብሩህ ተስፋ የሚፈነጥቅ አይደለም። ከዚህ በፊት ዋጋ ያስከፈለኝን ሰው እንደገና ሌላ እድል ለመስጠት ይቸግረኛል። የኤንዲሲው ደጋፊ ጀረማያ ማክሊን ግን በመሃማ ላይ ተስፋ ያደርጋሉ። ራዕይ ላለው መሪ ድምፃቸውን ሰጥተዋል። የዚህችን ሀገር ሀብት ጥቅም ላይ የሚያውል መሪ መርጠዋል። ይህችን አገር እንደ አዲስ የሚያነቃንቅ መሪን መርጠዋል። የጋናው የምርጫ ኮሚሽን ይፋ እንዳደረገው መሀማ 56 በመቶ ድምፅ አግኝተዋል። ተንታኞች እንደሚሉት የምርጫ ድሎ የተገኘው ህዝቡ ገዢው ፓርቲ ኢኮኖሚውን የያዘበት ሁኔታ ስላላስደሰተው ነው። በጋና ዩኒቨርሲቲ የፖለቲካ ተንታኝ የሆኑት ዶክተር ኮዋሜ አሳ አሳንቴ እንደሚያምኑት የምርጫው ውጤት ከፍተኛ ተስፋ መቁረጥን አመላካች ነው በፖለቲካና በኢኮኖሚ ስርዓቱ ላይ የነበራቸው ያለመተማመንና ተስፋ የመቁረጥ ስሜት ውጤት ነው። ከእንደ አርፓን አቆጣጠር 2012 እስከ 2017 በስልጣን ላይ የነበሩት መሃማ በስልጣን ዘመናቸው ስላበረከቱት አስተዋጽኦ ያለው ምላሽ የተደበላለቀ ነው። ተንታኙ ጃናታን ኦኪሬ እንደሚሉት መሃማ በመሠረተ ልማት ግንባታና ሁሉንም አቃፊ በመሆናቸው ሲመሰገኑ የጋናን የኃይል አቅርቦት ቀውስን መፍታት በተመለከተ ግን ጥያቄ ይቀርብባቸዋል። የኃይል መቆራረጥና መዋጀቅ ችግር ነበር። ነገር ግን ስልጣን ከመልቀቃቸው በፊት ችግሩን ቀርፈዋል። እንዳለመታደል ሆኖ ተራው ዜጋ ያንን እንደ መልካም አላየውም። እናም በምርጫው ወቅት ሊቀጥሯቸው ወሰኑ። መሃማ ስልጣኑን ለመረከብ በሚዘጋጁበት በዚህ ወቅት ሀገሪቱ ከገጠማት የኢኮኖሚ ቀውስ አንጻር መንገዱ ፈታኝ እንደሚሆን ጃናታን ኪሬ ያስጠነቅቃሉ። ህዝቡ ቃል በገቧቸው ጉዳዮች ላይ ትልቅ ተስፋ አድርጓል። እንደኔ ከሆነ ይህ ለእርሳቸው ትልቅ ፈተና ነው። ሀገሪቱ ውስጥ ያለውን ችግር ስናይ፣ በተለይም እዳችንን መክፈል አለመቻላችን ከላይ ከምናየውም በላይ የሆነ ከባድ ችግር ውስጥ እንዳለን ይሰማኛል። በሀገሪቱ የሚታየው የዋጋ ግሽበትና የስራ አጥ ቁጥር መጨመር እያለም የመሃማ አስተዳደር ኢኮኖሚውን እንደሚያረጋጋና መልካም አጋጣሚዎችንም እንደሚፈጥር በርካታ ጋናውያን ተስፋ ያደርጋሉ። ተንታኞች በበኩላቸው መሐማ የመንግሥት ወጪን እንዲቀንሱና አገሪቱ ያለባትን ዕዳ ለመቀነስ እንዲሰሩ ምክራቸውን ለግሰዋል። ሰናኑ ተወድ ከአክራ ለላከው ዘገባ እንግዶልነኝ። ዋሽንግተን ዲሲ